ላሜድ ብሂል ልኡል እግዚአብሔር ላሜድ እግዚኦ ለዓለም ይነብር ቃልከ ውስተ ሰማይ ወለትውልደ ተውልድ ጽድቅከ ሳረርካ ለምድር ወትነብር ወበትእዛዝከ ይቀውም እለት እስመ ኵሎ ቀነይከ ሶበ አኮ ህግከ ተማሃርየ ወእቱ ትካት እምተሃጐልኩ በሃሳርየ ለዓለም ኢየረስ ኩነኔ ከስመ ቦቱ አዮ ከኒ ዘዚ አከ አነ አድነኒ ስመ ኩነኔ ከ ሃሰስኩ ኪያየ ይጸንሁ ሃጠኣን ይቅተሉኒ ስመስም አከ ለበውኩ ለኩሉ ግብር ርኢኩ ማይለቅቶ ወትዛዝ ከሰ ርሂብ ፈድፋደ